የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቴክሳስ ክፍለ ግዛት ድንበር አሻግሮ የሚመጡ ያላቸውን ስደተኞችን መያዝና መመለስ እንዲያስችለው ያወጣውን አወዛጋቢ ሕግ ለጊዜውም ቢሆን አግዶታል። ይሁን እንጂ በስር ፍርድ ቤቶች በይግባኝ እየታየ ያለው ጉዳይ እስኪጠናቀቅ ድረስ ቴክሳስ እርምጃውን ለጊዜው እየወሰደ መቆየት እንዲችል ፈቃድ የሰጠም ይመስላል። ይህ ህግ ከጸደቀ ፖሊሶችና ህግ አስከባሪዎች ያሻቸውን ሰው ሁሉ በየመንገዱ አቁመው ለመጠየቅ በር ይከፍታል። በዚህ ደግሞ ህጋዊ መኖሪያና ዜግነት ጭምር ያላቸው ሳይቀር በተለይ የዘር ቀለማቸው የተለየ የሆኑት ሁሉ ሊንገላቱ ይችላሉ የሚል ተቃውሞ እየተሰማ ነው። እንግዲህ በዚህ ዙሪያ ደረጀ በቴክሳስ ሂውስተን ነዋሪ የሆኑትና የቀድሞ የሂውስተን ከተማ ሸሪፍ አሁን የቴክሳስ ዩኒቨርሲቲ ፖሊስ መምሪያ አባል መሆናቸውን የገለጹልንን አቶ ኃይሌ ተፈራን እና በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸትን አነጋግረሃል። ወደዚያው እንለፍ። በቴክሳስ ሂውስተን ነዋሪ የሆኑትና የቀድሞ የሂውስተን ከተማ ሸሪፍ አቶ ኃይል የተፈራ አወዛጋቢ ነው የሚሉትን ይህን ህግ ከቀደመው የህግ አስከባሪነት ስራቸው ጋር አያይዘው እየተከታተሉት መሆኑን ይናገራሉ። ህጉ ፖሊሶች ህጋዊ ነው ወይስ አይደለም ብለው የጠረጠሩትን ሰው ሁሉ አስቁመው እንዲጠይቁ እድል ይሰጣል ይላሉ አሁን ቀጥታ የሆነ ግንኙነት ባይኖረኝም በስራዬ ነገሩን ተከታትየዋለሁ። ምንድን ነው ከዚህ በፊት በሸሪፍ በነበርኩበት ጊዜ በተለይ ማንኛውም ወንጀለኛም ይሁን ቀላልም ጥፋት ያጠፋ በሚታሰርበት ጊዜ የኢሚግሬሽን ስታተሱ አይጠየቅም ነበረ። ህጋዊ ነው ህጋዊ የሚለው ነገር አይጠየቅም፣ በዛ በተያዘበት ወንጀል ብቻ ነው። እንግዲህ ትልቅ ወንጀል እንደ መርደር ወይ ሌላ ነገር ከሆነ ኢንቨስቲጌተሮች የሚያጠኑት ነገር ይኖራል። ማንኛውም ፖሊስ ግን ማንኛውም ህገወጥ ባቆመበት ጊዜ ወይም ባያሰረበት ጊዜ ያንን ስታተስ ጠይቆ በዛ ምክንያት ማሰር አይችልም። አሁን ይሄ ህግ በሱፕሪም ኮርት ገና አልጸደቀም፣ ግን ለፖሊሶች ያንን እድል ይሰጣል። አስቁመው የመጠየቅ ህጋ ይሁን ህጋ አይደለም የሚለውን የህጉ ትኩረት ድንበር አካባቢ ወደሚገኙ ከተሞች ወይም እንደ ቴክሳስ ባሉ የደቡብ ዩናይትድ ስቴትስ ክፍለ ግዛቶች ባሉ ህገወጥ ስደተኞች ላይ ያተኮረ መሆኑ ቢነገርም አቶ ሀይሌ በዚያ ብቻ የሚቆም ላይሆን ይችላል ይላሉ። እርግጥ ይሄ አሁን ዋናው ትኩረቱ ቦርደር የሚያቋረጡ ላይ ቢሆንም ለፖሊሶች ይሄ መብት ከተሰጠ ማንኛውንም በትራፊክ ህግ ጥሰትም የማንነትን እንትን የመጠየቅ የህጋዊ መሆን ያለመሆንን ጥያቄን ሊያስከትል ይችላል እና ብዙ ሰዎች ለእስር ይጋለጣሉ የሚል ፍራቻ ነው ያለው። ያ ለማንኛውም ነው ስፓኒሾቹ፣ በሜክሲካን በአልሳልቫዶር በሆንደረስ በምናምን ላይ የሚቆይ አይደለም። ቀጥሎ ወደ አፍሪካኖቹም ሊመጣ ይችላል እና በተለይ የሰብአዊ መብት ድርጅቶች አንዳንድ የእርዳታ ኦርጋናይዜሽኖች ይህንን በከፍተኛ ነገር እየተቃወሙት ነው። ትልቅ ፓወር ለፖሊሶች ስለሚሰጥ የሰው መብት ይጣሳል፣ ሬሻል ፕሮፋይሊንግ ደግሞ ሰውን ደግሞ በቋንቋ በአመጣጡ በምኑ ለምርመራ እና ለእስር ያጋልጠዋል በሚል ተቃውሞ ከፍተኛ ነው። ለመሆኑ የዚህ ሁሉ መሰረታዊ ምክንያቶቹ ምንድን ናቸው? ይህን ስጋት የፈጠረውና እስከ ሀገሪቱ ጠቅላይ ፍርድ ቤት ድረስ ቀርቦ አነጋጋሪ የሆነው የቴክሳስ ህግ መሰረቱ ምንድን ነው? በአገሪቱ የስደት ፖሊሲና ህጎች ብሎም ጠቅላላ የፖለቲካ ሁኔታ ላይ የሚኖረው አንድምታ ምን ሊሆን ይችላል? በዚህ ዙሪያ በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸትን አነጋግሬ ያለሁ። ይህ ቴክሳስ የጸደቀው እና የቴክሳሱ ሀገረ ገዢ ወይም ገቨርነር ያጸደቀው ኤስ ዲ ፎር የተባለው ህግ ሦስት ዋና ዋና ነገሮችን የያዘ ነው። የቴክሳስ ውስጥ ያሉ ፖሊሶች ወይም የራሱ የቴክሳስ የህግ አስከባሪ ኃይሎች ያለ ህግ አግባብ ወ ያለ ፈቃድ ወደ ቴክሳስ የሚገቡ ማይግራንትስን እንዲያስር እንዲሁም የተወሰነ የህግ ቅጣት እንዲሰጣቸው ከስድስት ወር እስከ ሀያ ዓመት የሚቆይ እንደ ወንጀሉ ሁኔታ ህግ እንዲደነግግና ቅጣት እንዲሰጥና እንዲሁም በቴክሳስ ባለስልጣኖች፣ በቴክሳስ ፖሊሶች እነዚህ ሰዎች እንዲባረሩ ወይም ዲፖርት እንዲደረጉ የሚያደርግ ህግ ነው። ይሄ ነው ዋና ህጉና በተለይ አገር ውስጥ ከፍተኛ የሆነ ውዝግብና ንግግር የፈጠረው በአሜሪካን ህገ መንግስት በአንቀጽ ሁለት እና በአንቀጽ ስድስት ላይ የዜግነት ህግን ወይም የኢሚግሬሽን ህግን የማስፈጸም ጉዳይ የፌዴራል መንግስቱ እና ተመሳሳይ የሆነ ዩኒፎርም የሆነ ህግ በሀገር ውስጥ እንዲሆን ስለሚጠበቅ የህግ መንግስቱ የበላይነት አንቀጽም ደግሞ ማንኛውም የኢሚግሬሽን ጉዳይ በፌዴራል መንግስቱ ብቻ ነው በህግም አኳል በማስፈጸምም አኳያ መሆን ያለበት በፌዴራል መንግስቱ ነው የሚል ስላለ ይሄ ያንን የፌዴራልና የክልሎችን የስልጣን ክፍፍል ይጥሳል የሚል ክርክር ስለፈጠረ ነው። ይሄ አንደኛው ነው። እንግዲህ ይሄ ህገ መንግስታዊ አንቀጽ ወይም ህገ መንግስታዊ ሁኔታው ሲሆን፣ ሁለተኛው ደግሞ እያንዳንዱ ግዛት ወይም ስቴት የህግ አግባብ ጥበቃን በጣሰ መንገድ ሰዎችን ማሰር ማገድና ከሀገር ውስጥ ማባረር ቻል የለበትም የሚል ደግሞ ክርክርን ስላለ ነው። ይህ ህጋዊ ሰነድ በሌላቸው ስደተኞች ላይ ሊያስከትል የሚችለውን ተጽዕኖ እንዴት ይገልጹታል? ህጋዊ ሰነድ የሌላቸው ስደተኞችን አስመልክቶ የሚነሱ የህግ ጉዳዮችና ፖሊሲዎች እዚያው ህገ ወጥ ናቸው በተባሉት ላይ ብቻ ተወስነው የሚቀር ጉዳይ ነው ወይስ ሁሉንም ስደተኞች ሊነካ የሚችልበት አጋጣሚ ይኖራል? አሁን የቴክሳስ ህጉን ያጸደቁትና ህጉን ሲደግፉት የነበሩት ሰዎች ሲናገሩ ዋነኛው ዓላማው በደቡባዊው የሀገሩ ድንበር ውስጥ አሁን ያለው ከፍተኛ ችግር ያለ ምንም ቁጥጥር ሰዎች እየገቡ ስለሆነ ያንን ለማቆም እንዲችለን ነው እና በዛ መንገድ ያለ ህግ አግባብ የገቡ ሰዎችን ወይም ያለ ፈቃድ የገቡ ሰዎችን ለማገትና ወደ ቴክሳስ የሚገባውን ፍልሰት ለመቀነስ ነው በሚል ነው ስለ ኤስቢ ፎር የሚናገሩት። ግን ህጉን በምትመለከትበት ጊዜ ማንኛውም ሰው ወረቀት የሌለውን ሰው የማቆምና የመጠየቅ እንዲሁም የማገት እንዲሁም ዲፖርት የማድረግ ወይም ከሀገ የማስወጣት ስልጣን ይሰጣቸዋል እና ይሄ ነገር ወረቀት የሌላቸው ሰዎች ብቻ ሳይሆን ወረቀት ሊኖራቸው አይችልም ተብሎ እንዲሁ ፕሮፋይል ለማድረግ ወይም ደግሞ እንዲሁ በመልካቸው ሲታዩ ተጠርጣሪ የሆኑ ሰዎችን ብዙ ጊዜ ላቲኖ አሜሪካኖች ሊሆኑ ይችላሉ፣ አፍሪካኖች ሊሆኑ ይችላሉ፣ በየቦታ በሚሄዱበት ጊዜ እነሱን ያለ ህግ አግባብ የማቆም የማገት የማጎሳቆል ነገር ሊፈጠር ይችላል የሚል ስጋት ነው ያለው። እንግዲህ አሁን እንዳሉት እርስዎ ይሄ ነገር ሄዶ ሄዶ ህጋዊ ሰነድና የመኖሪያ ፈቃድ ከዚያም አልፎ እንደ ማብራሪያው ከሆነ ዜግነት ያላቸውንም ሊጨምር የሚችልበት አጋጣሚ ሊኖር መቻሉ እንደተጠበቀ ሆኖ ይህን ህግ በሚያጸድቁ ክፍለ ግዛቶች ውስጥ በሚገኙ ፖሊሶችም ሆነ ህግ አስፈጻሚ አካላት ወደፊት ሊፈጠር የሚችለውን ጊዜያዊ መጉላላት ወይም መንገላታት ለማስቀረት ከወዲሁ ምንድን ነው ማድረግ ያለባቸው? ወይስ ምንድን ነው መታወቅ ያለበት ነገር ብሎ በፍርድ ቤት እየታየ ስለሆነ እዛ ላይ ብዙ ርብርብ እየተደረገ ነው። ምክንያቱም የባይደን አስተዳደርም ከዛ በተረፈ ደግሞ ታላላቅ የሆኑ የሰብአዊ መብትና የሲቪል ነጻነቶች ተሟጋቾች እንደ አሜሪካን ሲቪል ሊበርቲስ ዩኒየን ወይም ኤሲኤልዩ የመሳሰሉ ድርጅቶች ይሄ ነገር መቆም አለበት፣ ህጉ ህገ መንግስታዊ አይደለም፣ ፌዴራል ህገ መንግስቱን ይጥሳል። በዚህ ምክንያት ተፈጻሚነት መኖር የለበትም የሚል ክርክር እያደረጉ ነው። እንግዲህ አንደኛው ትልቁ ነገር እንዳለ ኤስቢ ፎርን ማቆም የሚቻልበት መንገድ ነው። አሁን ለጊዜው ቅድም እንዳልከው ጠቅላይ ፍርድ ቤቱ ወደ መካከለኛው የፌዴራል ፍርድ ቤት ደረጃ ወይም አምስተኛው ሰርኪት የሚባለው ስለመለሰው እዛ ላይ ክርክር እየተደረገ ነው። ትናንትና ለምሳሌ ህጉ ተፈጻሚ መሆን አለበት የለበትም፣ ህጋዊ ነው ህጋዊ አይደለም የሚል ከፍተኛ ክርክር ሲደረግ ነበር። የዛን ፍርድ ቤት ውሳኔ ማየት ያስፈልጋል። ከዛ ውጭ ግን ምናልባት ህጉ መጨረሻ ተፈጻሚ ቢሆን ሲሆን በቴክሳስ ወይም ደግሞ ተመሳሳይ ህግ ሊያወጡ የሚችሉ ግዛቶች አሉ። እንግዲህ አሪዞና፣ ፍሎሪዳ፣ ኦክላሆማ እንደነዚህ አይነት ቦታዎች ሊጠበቁ ይችላሉ። እዛ ውስጥ የሚኖሩ ዜጎች በጣም መጠበቅ አለባቸው ማለት ወረቀቶቻቸው እና ያንን ያላቸውን ህጋዊነት ወረቀት ማሳየት ይኖርባቸዋል። እንግዲህ ምንድን ነው አንደኛው የሚገርመው ነገር ፖሊሶች እና ሌሎች እንደዚህ በየግዛቱ ያሉ የህግ አስከባሪ ኃይሎች ይህንንም ኃላፊነት ላይፈልጉት ይችላሉ። ብዙዎቹ እንዲያውም ሲከራከሩ ነበር። ምክንያቱም በቂ የሰው ኃይልና የድጋፍ እንትን የለንም። ይሄ ጉዳይ የፌዴራል መንግስቱ ጉዳይ ነው መሆን ያለበት። በተለይ ሰዎችም ከሀገር ለማስወጣት ዲፖርት ለማድረግ የሚደረገው ስራ እውነት ለመናገር የውጭ ፖሊሲ ጉዳይ ነው። ምክንያቱም የአሜሪካ መንግስት ከሜክሲኮም ጋር ከጓቴማላም ከኤልሳልቫዶር ከሌሎችም ሀገሮች ጋር መነጋገር ያለበት ጉዳይ ስለሆነ ያንን ለማድረግ አቅም የለንም እያሉም ይከራከራሉ ስለዚህ እንዴት አድርገው ፖሊሶቹ ይህንን ጉዳይ እንደሚያስፈጽሙትና ምን አይነት አቅም እንዳላቸውም የሚያጠራጥር ነው በእውነት ለመናገር በአንድ በኩል ምናልባት እንግዲህ ይሄንን በበጀት ጉዳዮች የመመለስ ነገር ሊኖር ይችል እንደሆነ ወደፊት ይታያል በሌላ በኩል ደግሞ የፌዴራል መንግስቱ ወደ ክልል እየጎረፉ ነው የተባሉትን ፍልሰተኞች መከላከል አልቻለም ከክፍለ ግዛቱ አቅም ላይ በመሆኑም ወደ ሌሎች ግዛቶች እንደ ኒውዮርክና ቺካጎ ወደ መሳሰሉት እያላኩ ነው። እነሱም እያቃታቸው በመሆኑ ወደ ሌላ አካባቢዎች መላክ መጀመሪያቸውም እየተሰማ ነው። ይህ የስደት ሁኔታ እልባት አጣ የሚል አስተያየት ይሰማል በዛኛው ና ስለዚህ ምን ይላሉ ትልቁ ነገር እንግዲህ እንደምታውቁት የዛሬ ሁለት ወር አካባቢ ፕሬዚደንት ባይደን ከዴሞክራቶች እና እንዲሁም ከሪፐብሊካኖች ጋር በመስማማት ባይፓርቲዛን ወይም ሁለቱም ወገኖች የሚስማሙበት ረቂቅ የኢሚግሬሽን ማሻሻያ ህግ አቅርቦ ነበረ እና ያንን በጣም በጣም ሪዝነብል የነበረ ወይም ሚዛናዊ የነበረ ድንበሩ ጋር ያለውንም ችግር ሊፈታ የሚችል ተጨማሪ የአሳይለምና የመሳሰሉ ነገሮችን ሊፈታ የሚችል እና ተጨማሪ የባጀትን የመሳሰለውን ድጋፍ ሊያደርግ የሚችለውን ሕግ አናጸድቅም ብለው ሪፐብሊካኖች በመጨረሻ ለፖለቲካ ጉዳይ ሲባል አቁሞታል። በተለይ ይሄ እንግዲህ የዶናልድ ትራምፕ ግፊት ነው እዚህ ጉዳይ ያደረገው እና ዛሬ ሳምንት ሳምንት ተኩል ፕሬዚደንት ባይደን ስቴት ኦፍ ዩኒየን ወይም ደግሞ የሀገሪቱ ሁኔታ ያለችበትን ሁኔታ የሚቀርበው የዓመታዊ ሪፖርት ላይ እንደገና ደግሞ አስቀምጦታል። ይሄ ነገር እንደገና መጽደቅ አለበት እና አትሊስት ምናልባት በዚያ ህግ ቢወጣና ለዛ የሚገባው ተጨማሪ ድጋፍ ቢገኝ እነዚህን አንዳንድ የፍልሰቱን ችግር ለመግታት መፍትሄ ሊሆን ይችላል ብዬ ገምታለሁ። ይህ በአገሪቱ አጠቃላይ የስደት ህግና ፖሊሲ ላይ የሚያመጣው አንድምታ ምን ይሆናል ብለው ያስባሉ? ወደፊት እንግዲህ ምን መሰለህ፣ ሁላችን በተለይኛ እዚህ አካባቢ የምንኖር ኢትዮጵያኖች የዚህን ሀገር የኢሚግሬሽን ህግና የኢሚግሬሽን ተጠቃሚዎች ነን እና ሀገር እድገት እና የወደፊት የኢኮኖሚ ጥንካሬ የሚወሰነው እውነት ለመናገር ህግን አክብረው የሀገሪቱን ህግ ተጠቅመው እና ደግፎ የሚመጡ ሰዎች እንዲኖሩ ያስፈልጋል። ስለዚህ ኢሚግሬሽን በጣም ኢምፖርታንት ነው፣ አስፈላጊ ነገር ነው፣ መደገፍ አለበት። ግን ቀጥያጣ ነገር ሲሆን እና እንደዚህ አሁን በየቦታው ያለውን የድንበርና የመሳሰለውን ጉዳይ አደጋ ላይ የሚጥል ነገር ሲሆን ደግሞ ትንሽ ሚዛኑን የሳተ ስለሚሆን እንግዲህ በእኔ ግምት እንደ ፕሬዚዳንት ባይደን እንዳወጣው አይነት ወይም ፕሮፖዝ የተደረገው አይነት የህግና ያንን ነገር ማሻሻያ በተለያየ ቦታ እናውቃለን። ብዙ ሰዎች አሁን የታይለ ማመልከተው የሚጠብቁ አሉ። አምስት አመት ስድስት አመት እየጠበቀ ያሉ እነዛ እነዛ ነገሮች እንዲሻሻሉ መሻሻያ መደረግ አለበት እና ዝም ብሎ ለፖለቲካ ጥቅም ሲባል ወይም ደግሞ የፕሬዚዳንቱን ድጋፍ ለማሳጣት በሚባል የተደረገው ነገር ትክክል አይደለም እና የእኔ ግምት ምንድን ነው ሚዛናዊ የሆነ ምክንያታዊ የሆነ እና በሁለቱም ወገኖ መካከል ተስማምቶ ሊደረግ የሚችል የህግ ማዕቀፍ ማሻሻል መደረግ ይኖርበታል። ወደ መነሻችን ልመልሶት እና አንድ ያነሱት ነገር ነበረ በፌዴራል እና ክፍለ ግዛቶች መካከል ያለው ፍጥጫ መገለጫ አንዱ መልክ እንደሆነ አንስተው ነበር እና ይህ በሌሎች የአገሪቱ ፌዴራልና ክፍለ ግዛቶች መካከል ባሉ ህጋዊም ሆነ ፖለቲካዊ ጉዳዮች ላይ ሊኖረው የሚችለው ተጽዕኖ ምን የሚሆን ይመስሎታል? እንግዲህ የህገ መንግስታዊ ስርአቱና በተለይ የፌዴራሊዝሟ መሰራረት ላይ ሁልጊዜ አንዴ ለፌዴራል መንግስቱ አንዴ ለግዛቶች እየተደጋገፉ የሚሄዱ ብዙ ነገሮች አሉ እና የፍርድ ቤቱ ህገ መንግስቱን በሚተረጉምበት ጊዜ የሚጠቀምባቸው አሰራሮች የተለያየ ውጤቶች ያመጣል። ለምሳሌ በቅርብ ጊዜ የነበረው ጽንስን የማስወረድ እና የስነ ተዋልዶ መብትን በተመለከተ እያንዳንዱ ስቴት ወይም እያንዳንዱ ግዛት የራሱን ህግ የማውጣት መብት አልነበረውም እና በተለይ ያ ህግ በፌዴራል ፍርድ ቤት ታግዶ ነበር እና አሁን ያ ነገር በሚበተንበት ጊዜ የዛሬ ሁለት ዓመት የመጣው እያንዳንዱ ክልል የራሱን ህግ የማውጣት ሁኔታ ሲያመጣ የምታየው አይነት በጣም አስቸጋሪ አይነት ሁኔታ ተቀምጧል። ለምሳሌ እኛውን ሜሪላንድ፣ ኒውዮርክ፣ ካሊፎርኒያ የሚኖሩ ሰዎች ያለምንም ችግር ይሄንን መብታቸው ማስጠበቅ ሲችሉ በደቡብ አካባቢ ትንሽ ወግ አጥባቂ የተባሉት አካባቢዎች የሚኖሩ ሰዎች ደግሞ ያ መብታቸው የሚገታበት ሁኔታ እየታየ ነው። እንግዲህ ይሄ ጉዳይ ነው። ይሄ አሁን በኢሚግሬሽን ጉዳይ ቢሆን የመራጮችን መብት በተመለከተ፣ የሴቶችን መብት የመምረጥ መብት በተመለከተ፣ የተመሳሳይ ፆታ መብትን በተመለከተ እነዚህ እነዚህ ነገሮች በፌዴራሊዝሙ ምን ያህል ምኑ ነገር በህገ መንግስታዊ እና በማዕከላዊ መንግስት ይወሰናል፣ በህግ ይወሰናል፣ ምን ያህሉ ወደ ክልሎች ይሄዳል የሚለው የዛ የዛ ጉዳይ፣ እንግዲህ ማሳያ ነው እና በሌሎች ጉዳዮችም ላይ ይሄ ጉዳይ በተለይ ፌደራል መንግስቱ የኢሚግሬሽን ህግ ላይ ዋነኛና ብቸኛ አስፈጻሚ ነው የሚለውን ነገር ካጣ፣ በተለያዩ ነገሮች ላይ ብዙ ችግር ሊያጋጥሙ ይችላል እገምታለሁ። በጣም አመሰግናለሁ አቶ ዳንኤል ታንኪው ደረጃ። በጣም አመሰግናለሁ፣ ስትጥኝ እድል